ከትላንትና ጀምሮ ነው ነገሩ የተጀመረው። በትላንትና ዕለት በቆቦና ጨለንቆ መሀል ማለት ወደ ድሬዳዋ በሚወስደው ዋናው መንገድ ማለት ነው። ተሳፋሪ የነበረ ዓይን እማኝ እንደገለጸልኝ በዛች በቆቦና ጨለንቆ መሀል ወጣቶች መጡ። የሰላም ባስና ኢትዮ ባስ የሚባሉ የሕዝብ ማመላለሻ አውቶቡሶች ውስጥ የነበሩ በሙሉ ተሳፋሪዎች እንዲወርዱ ካደረጉ በኋላ በድንጋይ መኪኖችን እንደሰባበሯቸው በመጨረሻ ደግሞ ሁለቱንም መኪኖች እንዲቃጠሉ እንዳደረጉ እና ሌላ አንድ ቦቴም በዛው አካባቢ እንደተቃጠለ ተነግሮኛል። በአጠቃላይ በተለይ አወዳይ አካባቢ ትላንትና ከባድ ረብሻ ነበረ። ጎማዎች ሁላ እየተቃጠሉ የመኪና ጎማ በማቃጠል መንገድ በመዝጋት እንቅስቃሴ እንደነበረ ይህንን ለማረጋጋት ደግሞ የክልሉ ፖሊስ እንዲሁም የፌዴራል ፖሊስ ጣልቃ በመግባት ሁኔታዎችን ለማረጋጋት እንቅስቃሴ እየተደረገ እንደሆነ ዛሬም ጭምር ማለት ነው ተነግሮኛል። እንግዲህ በዛሬው እለት ከድሬዳዋ እስከ ጅጅጋ ያለው መስመር ተዘግቷል። ጠዋት ለምሳሌ አንዱ ሲነግረኝ በጠዋቱ ሀረር ተጓዘ፣ ከሰዓት ግን ለመመለስ ምንም አይነት የትራንስፖርት አገልግሎት የለም እና በህዝቡ፣ በተለይ የትራንስፖርት አገልግሎት የሚሰጡ ሚኒባሶች፣ ትልልቅ የህዝብ ማመላለሻ አውቶቡሶች መንግስት ይህን ያህል ጥበቃ የማያደርግልን ከሆነ መኪኖቻችን የሚደበደቡ የሚቃጠሉ ከሆነ አንንቀሳቀስ የሚል እንቅስቃሴ እንዳለና ፍራቻ እንዳለና ይህን መሰረት በማድረግ የትራንስፖርት እንቅስቃሴ በአጠቃላይ በመስመሩ ጭር ያለ እንደሆነ ነው። በተለይ በኦሮሚያና በሶማሌ ክልል በተፈጠረው ግጭት ሰበብ በማድረግ ከተለያዩ አካባቢዎች ከጉርሱም፣ ሀርቲ ሼክ፣ ተጎጫሌ አካባቢ በርካታ ሰዎች መፈናቀላቸው ተፈናቅለውም በገልባጭ መኪኖች በተገኘ በአይሱዚ ጭምር ሀረር ቦቴ የሚባል በተለምዶ ቦቴ ተብሎ በሚጠራው አካባቢ በፖሊስ ጣቢያ እና በትምህርት ቤቶች እንዳረፉ ወደ አንድ ሺህ ይጠጋሉ ነው የተባለው። ይህም ቁጥር እየጨመረ እንደሆነ ነው የተነገረኝ። በአጠቃላይ ሴቶች እና ህጻናት ናቸው የተፈናቀሉት። ግጭቱን በመፍራት ህይወታቸውን ለማዳን የመጡ እንደሆነ ነው ያወቅኩት ወይም የተነገረኝ። ተፈናቃዮቹ ኦሮሞዎች ናቸው የሚል መረጃም አለ። ስለዚህስ ምን ሰምተሃል? ትክክል ነው። የኦሮሞ ብሔር አባላት መሆናቸውን ነው ለማረጋገጥ የቻልኩት። የሶማሌ ተወላጆችም እንደዚሁ መፈናቀላቸው ነው የተሰማው ተጠያየኩት። እዚህ ሀረር ከተማ እና ድሬዳዋ ካሉ መረጃ ከሚሰጡ ሰዎች ነው ያረጋገጥኩት እና የሶማሌ ክልል ተወላጆች ደግሞ ከኦሮሚያ መፈናቀላቸው መረጃ አላገኘሁም። ይህን መሰረት አድርጌ ደግሞ ያደረግኩት ማጣራት አልነበረም። ከተፈናቀሉት ሌላ በዚሁ ግጭት እና ሁከት መንስኤ የሞቱም እንዳሉ ነው የሚነገረው እና ስለዚህ የሰማኸው ወይም የምታውቀው መረጃ አለ? በጭምጭምታ ደረጃ የሞተ ሰውም አለ ይባላል የሚል ከመስማቴ ውጪ በተጨባጭ እዚህ ቦታ እገሌ የተባለ ሰው እንደዚህ ሞቷል የሚል መረጃ እስካሁን አላገኘሁም። ዮሐንስ፣ እንግዲህ ስለ ግጭቱም ሆነ ግጭቱ ስላስከተለው ጉዳት ከየክልሎቹ ባለስልጣናት ማለትም ከኦሮሚያም ይሁን ከሶማሌ ክልል ባለስልጣናት እንዲሁም በፌዴራል መንግስት ደረጃ ምን የተሰጠ መግለጫ አለ? ምንስ ተብሏል? ይህን ቃለ መጠየቅ እስካደረግንበት ጊዜ በተደጋጋሚ ሙከራ አድርጌ የነበረ በሁለቱም ክልሎች ያሉ የህዝብ ግንኙነት ኃላፊዎችን ለማነጋገር ያው ስልካቸውን ስላላነሱ አልተሳካልኝም። በፌዴራል መንግስት በኩል ደግሞ የሚለው ነገር ካለ በሚል የመንግስት ሚዲያዎች እየተከታተልኩ ነው። እስከዚህ ችው ደቂቃ ድረስ ምንም አይነት ለዚህ ነገር የተሰጠ መግለጫ የለም። ዮሀንስ ገብረ እግዚአብሔር ከአዲስ አበባ አመሰግናለሁ። እኔም አመሰግናለሁ።